ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸውን እናስታውቃችሁ። የአውሮፓ ሕብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ሕብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይህ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብና የተለያየ ተጽዕኖ የሚኖረው ነው። የምሽቱ ምሽቱ አብይ ርዕሰ ጉዳያችን በዚህ ዙሪያ የሚያተኩር ነው የሚሆነው። ሌሎች ጥንቅሮችም አሉን። ኤደን ገረሞ የምሽቱ መሰናደው በመምራት ንጉሱ ነገ ደግሞ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የአውሮፓ ህብረት የኢትዮጵያ ባለስልጣናት ስደተኞችን በመመለስ ረገድ ለሚደርሷቸው ተደጋጋሚ ጥያቄዎች ተገቢ ምላሽ በጊዜ እየሰጡ አይደለም በሚል ልክ የዛሬ ሳምንት በኢትዮጵያውያን ላይ የቪዛ አሰጣጥ ሂደቱን ማጥበቁን አስታውቋል። የህብረቱን መግለጫ ተከትሎ ደግሞ በብራሰልስ የሚገኘው የኢትዮጵያ ኤምባሲም ጉዳዩን አስደንጋጭና ህብረቱ በድጋሚ ሊያዩ የሚገባ ነው ሲልም ጥያቄ አቅርቧል። ለመሆኑ ይህ የህብረቱ ውሳኔ ምንን ያመላክታል? በዜጎች ውስጥ ላይ ሲያሳደረው ጫና ምንድን ነው? ተከታዩ ዘገባ ያስቃኘናል። የአውሮፓ ህብረት በዚህ ሳምንት መጀመሪያ ሰኞ እለት ለኢትዮጵያውያን የሚሰጠውን የቪዛ ሂደት ለማጥበቅ መወሰኑን ሲያስታወቅ በማግስቱ ማክሰኞ በብራሰልስ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያ መንግስት ከአውሮፓ ህብረት ጋር እየተባበረ ባለበት በዚህ ወቅት ይህ ውሳኔ መወሰኑ አስደንጋጭ ነው በማለት ጉዳዩን ምክር ቤቱ በድጋሚ እንዲያጤነው ጠይቋል። ከህብረቱ ውሳኔዎች መካከልም ኢትዮጵያውያን ተጓዦች በአንድ ጊዜ ተደጋግመው መመላለስ የሚችሉበትን ቪዛ እንዲያገኙ የሚያደርገውን ህግ ያገደ ሲሆን በተጨማሪም 15 ቀናት የነበረው የቪዛ ቀጠሮ ወደ 45 ቀናት አሳድጓል። እንዲሁም ዲፕሎማቶች ጭምር የቪዛ ክፍያ እንዲከፍሉ የደነገገ ነው። በቅርቡ አውሮፓ የሚካሄድ አንድ ዝግጅት ላይ ለመሳተፍ በአንደኛው የአውሮፓ ሀገር ለቪዛ አገልግሎት ማመልከቱን የሚገልጸው ጋዜጠኛ ሳሙኤል አሰፋ የቪዛ ቀጠሮ ጊዜ መራዘሙና የቁጥጥሩ ጥብቅ መሆን ከቅዱ እንዳያስተጓጉለው ስጋት አለው። የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው። በተለይ በኢትዮጵያውያን ላይ ወይም ደግሞ እንደኔ በግልም በተለያዩ ምክንያቶችም ጉዞ የሚያደርጉት ኢትዮጵያውያን ላይ ተጽዕኖ ይኖረዋል። ይሄ እንግዲህ በኢትዮጵያ የዲፕሎማሲ ውድቀት የሚያሳይ ነው ማለት እችላለሁ። እውነት ለመናገር አስራ አምስት ቀን የነበረው የቪዛ ፕሮሰስ ወደ አርባ አምስት ቀን እንዲያድግ ተደርጓል። ይሄ ደግሞ እንግዲህ በተለያዩ ምክንያቶች የሚጓዙ ሰዎች ጊዜው እንዲያልፍባቸው ወይም ደግሞ በተደጋጋሚ የሚጓዙ ሰዎችን ማዕቀብ የሚጥል ነው። በነገራችን ላይ ማዕቀቡ ግልጽ አይደለም፣ ምንድን ነው የሚለው? ሌሎች የጉዞ ማዕቀቦችም ተግባራዊ ይሆናሉ የሚል ምን ምን እንደሆኑ አዲሱ ማዕቀብ ወይም ደግሞ ክራይቴሪያ ምን እንደሆኑ በግልጽ አልተቀመጠም። በተባበሩት መንግስታት ድርጅት ውስጥ በስደተኞች ጉዳይ ኮሚሽንና የተለያዩ ቢሮዎች ረዥም ዓመታት ያገለገሉት በአሁኑ ሰዓት ለአውሮፓ ህብረት በግል የማማከር አገልግሎት የሚሰጡት የስዊድን ነዋሪ አቶ ባይሳ ዋቆያ ይህ ውሳኔ ከአስር ከ ዓመት ወዲህ ሲጠበቅ የነበረ መሆኑን ገልጸው ኢትዮጵያም ከዚህ ቀደም ስደተኞችን ለመመለስ ድጋፍ ከመቀበሏና ካለማስፈጸሟ ጋር የሚያያዝ ነው ይላሉ። ኖርማል አሰራር ነው። ኢትዮጵያዎችንም ለመቅጣት አይደለም፣ ወ ኢትዮጵያ መንግስትን ለመቅጣት አይደለም። ይህ ነገር ወደ አስር ዓመት በፊት ነፍ የተቀረበው ከያን ከዶክተር አቢይ በፊት በነበረው ኢህአደግ መንግስት ጊዜ ብዙ ይዘት ተደርጎበት በብዙ አስር ሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጥያቄያቸው ውድቅ ተደርጎባቸው ለብዙ ዓመት አውሮፓ በሙሉ የአውሮፓ ህብረት ሀገራት በህገ ወጥነት አሁን መንግስት ልመልሳቸው ባለመቻላቸው ጊዜያዊ የሁማኒቴርያን ሌቭል ፈቃድ ተሰጥቷቸው፣ በዛ ጊዜ ባለኝ መረጃ መሰረት ባህብረት ከመንግስት ጋር ተደራድሮ እነዚህም በአፋ አምስት ሺ የሚጠጉ ይመስለኛል፣ በትክክል አስታውስም ቁጥሩ። ወደ ኢትዮጵያ እንዲመለሱ ስምምነት ተደርሰውበት ተመላሾቹ ኢትዮጵያ ሲደርሱ የሚቋቋሙበት ተብሎ በብዙ መቶ ሺ ዩሮዎች እንም ከግማሽ ቢሊየን በላይ ብር ነው የሚባለው፣ ትክክለኛው እንግዲህ የመንግስት ንጥር ስሆን አላቅም፣ ግን በእርግጠኝነት ብዙ ገንዘብ ተከፍሎ ለኢትዮጵያ መንግስት ተሰጥቶ ነበረ ያኔ። ይሁን እንጂ ሂደቱ እስካሁን ድረስ ተግባራዊ አይደለም ነው የሚሉት አቶ ባይሳ ብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አታካች የሆነውን የዜጎችን ማንነት ለይቶ የማወቅ ሂደትን ህብረቱ አልተረዳውም ይላል። አቶ ባይሳም ይህ ጉዳይ የኢትዮጵያ መንግስት ችግር ብቻ ሳይሆን በሌሎች የአፍሪካ ሀገራትም የሚደረግ ነው ይላሉ። የአውሮፓ መንግስታት እነዚህም ዜጎች ወደ ኢትዮጵያ ከመመለሳቸው በፊት ስም ዝርዝራቸው ለኢትዮጵያ መንግስት ይሰጥና የኢትዮጵያ መንግስት ከእነዚህ ውስጥ ዜጎች ናቸው የሚላቸውን ምልክት አርጎባቸው፣ አንዳንዶች ደግሞ ማንነታቸውን አላቀ ማገባቸው ነው ለሀገር ድርጅት ጎታቸውን ኢትዮጵያዊነታቸው ጥርጣሬ ስላለኝ አልፈልጋቸውም ብሎ ከሚሰጠው ስም ዝርዝር ውስጥ አንዳንዶቹን ተቀብሎ ሎቹ ሪጀክት ያደርጋል። ይሄ ዓለም አቀፋዊ አሰራር ነው እና የኢትዮጵያ መንግስት ግን ኖርማል እንደምትነግረ ከሆነ ብዙ ሀገሮችም ዜጎቻቸው አንድ የአውሮፓ ወይ አሜሪካ ከደረሱ በኋላ እንዲመጡ አይፈልጉም። በተለያዩ ምክንያቶች አንድም ሬሚታንስ ጉዳይ ነው። ኢትዮጵያ ተመልሶ ደግሞ እንደገና ሴኪሪቲ ያው ያለውን ችግር ላይ ሌላ ችግር ይሆናሉ እንጂ መፍትሄ ስለማያመጡ አውቆ ኤምባሲው፣ በየሀገራቱ ያሉ አምባሳደሮች ለምትላክላቸው ስም ዝርዝር ምልክት ምልክት አድርገውበት በቶሎ አይመልሱላቸውም። አቶ ባይሳ ይህንን ችግር አስቀድመው በመረዳት እሳቸውና በአውሮፓ የሚገኙ ምሁራን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመን መጀመሪያቸው አካባቢ ላይ ወደ አውሮፓ በተጓዙበት ወቅት አግኝተው በአውሮፓ የጸረ ስደተኛ ስሜት እያደገ መምጣቱን በማጋራት ምክር ሀሳቦችን መጠቆማቸውን ይገልጻሉ። በጊዜው ኢትዮጵያ አውሮፓን በሚዞርበት ጊዜ በጽሁፍ ከደረሰው አንዱ ጥያቄ ይሄ ነበር። አውሮፓ ስደርስ ጥያቄ ያደሳሉ አውቃለሁ። እኔ ስዊድን ዜጋ ስለሆንኩ የስዊድን መንግስት አቋም አውቃለሁ እና ይህ ጥያቄ ይነሳል። በአውሮፓ መንግስታት በጣም ሰድ አቅነዋል። በዛን ጊዜ በተስማሙድ መሰረት ገንዘብ ተከፍሏል። እነዚህ ዜጎች ኢትዮጵያ ተመልሶ መቋቋም አለባቸው። ምክንያቱም በእነዚህ አውሮፓ ሀገራት አዳዲስ የመጡ ወጥቃት መንግስታት፣ የፓርቲ መሪዎች ፀረ ማይግሬሽን ናቸው ስደተኞች ሰዎችም በምንም ታምር አይፈልጉም። እንደውም ዝም ብሎ ከምቀመጡ ይታሰሩ እያሉ ነው እና ከዚህ ሁሉ ችግር አሁን ስደተኞቹ ፍረስትሬት ሆነዋል። ድሮ የነበራቸው ትንሽ ስራ ሰርቶ የመኖር መብታቸውም እየተነፈጉ ነው አሁን ስዊድ ነገር ለብዙ ጊዜ አሁን በቀረ ከሀያ አመት በኋላ ዲፖርት እያደረጉ ነው ሰዎችን እና ይህ ከሚሆን ከመንግስት ጋር እነሱም መቀበል አለ አቶ ባይሳ አንስተናቸዋል ከሚሏቸው ምክረ ሀሳቦች መካከል ስደተኞቹ ተጨማሪ የሁለት አመት ቆይታ ተፈቅዶላቸው በተለያዩ ሙያዎች እንዲሰለጥኑ የሚጠይቅ ሲሆን ተፈጻሚ አልሆነም ይላሉ። አውሮፓ ውስጥ ቆይቶ የሙያ ትምህርት ተቀሰሙ በኋላ ራሳቸው መንግስታቶቹ ይፈልጓቸዋል። ምክንያቱም አውሮፓ ትልቅ ሌበር ክራይሲስ አለ። ሰራተኛ የለም ና ሁለት አመት ገንዘብ አደሰውበት ካሰለጠሏቸው በኋላ አይመልሷቸውም ወደ ኢትዮጵያ። ና ቻንስ ዋለ ስዊ ስለ ስዊድን መናገር ይችላሉ። ዶክተር አብይን ጥያቄ አቅርበዋል። ኢትዮጵያ ከተመለሰ በኋላ የጥያቄ ፎሎአፕ ያገኘ አይመስለኝም። ምክንያቱም አንድ ስድስት ወር ወይ አንድ አመት ሳይቆይ ውጭ ጉዳይ ሚኒስትር ሌላ ነገር ተፈራርሟል ከውጭ ሀገር መንግስታት ጋር እና ኢትዮጵያኖችን መመለስ ጀምሯል። ምን ኢንፎርሜሽን ደረሰኝ በግሌ ዊች አይቴም ትክክል አልነበረም። ኦፍኮርስ እንዲህ ማለት አይችሉም። የታሰበው የሁለት አመት ስልጠና ጊዜውን እንግዲህ ይሄ ረበሸው። የአውሮፓ ህብረት አባል ሀገራት ውስጥ የጸረ ስደተኞች አስተሳሰብ በሰፊው እየተስፋፋ መምጣቱ እና በተለይም በየሀገራቱ ላሉ እንደ ስራ አጥነት የመሳሰሉ ማህበራዊ ችግሮች ስደተኛው በምክንያትነት መነሳቱንም አቶ ባይሳ ገልጸዋል። ይህ የአሁኑ የህብረቱ ውሳኔም በህብረቱ አባል ሀገራት ሀገራትና በኢትዮጵያ መካከል ያለው ትብብራቸው ላይ ደስተኛ አለመሆናቸውን ለመጠቆም እንጂ ለጊዜውም ቢሆን የበረታ ስጋት የለውም ይላሉ። ቀደ ስደተኛ የሆነ አቋሙ ገዢ ቦታ ይዟል አውሮፓ ውስጥ። ስለዚህ አሁኑኑ ካልተመለሱ ካልሆነ ደግሞ እንድናረጋለው ኢትዮጵያ ነ ስላ ብቻ ያነጣጠረ አይደለም። እኛ ምንድን ነው በሁለት ምክንያት ነው መሰለኝ ቁጥራችን እጅግ በጣም ብዙ ነው። ከሌሎች ሁሉ ይበልጣል። ሁለተኛ ደግሞ ኢትዮጵያ ውስጥ ባለው ፖለቲካ ሁኔታ ውስጥ አንዳንድ ለምሳሌ የውጭ ሀገር መንግስታት ኢትዮጵያ ላይ ማዕቀብ እንዲያደርጉ የሚወተውቱ ዳያስፖራ ፓርቲዎች፣ ድርጅቶች ስላሉ ይህ ነገር ሲደረግ ልክ በኢትዮጵያ መንግስት ላይ በቃ ጥሩ እርምጃ ተወሰደ፣ ኢትዮጵያ መንግስት ተቀጣ አይነት ነው። አይደለም ምንም ፖለቲካ ኮኔክሽን የለውም። በጣም ሶፍት የሆነ እርምጃ ነው የተወሰደው። እንግዲህ ለአሁኑ ጠቅ ይችላል። አቶ ባይሳ ዋቅያ፣ ይሁን እንጂ ሁኔታው በጥንቃቄ ካልተያዘ ከዚህም የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። ስደተኞቹ ወደ ሀገር ከመመለሳቸው በፊት የተለያዩ ስልጠናዎችን እንዲያገኙ በኤምባሲ ወይም በውጭ ጉዳይ ቢጠየቅ የተሻለ አማራጭ እንደሆነም ጠቁመዋል። የአሜሪካ ድምጽ በጉዳዩ ላይ የውጭ ጉዳይና የአውሮፓ ህብረትን ተጨማሪ ሀሳቦች ለማካተት ያደረገው ጥረት አልተሳካም። በሌላ በኩል ህብረቱ ይፋ ያደረገው መረጃ መሰረት ኢትዮጵያ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ ውስጥ ወደ ሀገራቸው እንዲመለሱ ከታቀዱ ዜጎቿ ውስጥ አስር በመቶውን ብቻ መመለሷን አመልክቷል ይህ ሁኔታም የህብረቱን አባል ሀገራት ያሳሰበ መሆኑን ተመልክቷል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በጋዛ የሚካሄደውን ጦርነት ተቃውሞ ኮሌጆች ውስጥ የሚካሄዱት ሰልፎች እንደቀጠሉ ናቸው። የአሜሪካ ድምጽ ዘጋቢ ናታሻ ምዝጎቪያ ሲያትል ከሚገኘው ዋሽንግተን ዩኒቨርሲቲ ድንኳን ተክለው ተቃውሟቸውን እያሰሙ የሚገኙ ተማሪዎችን ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች በዩናይትድ ስቴትስ ውስጥ በደርዘን በሚቆጠሩ የዩኒቨርሲቲ ካምፓሶች ውስጥ ድንኳኖችን በመትከል እየተካሄደ ያለው ተቃውሞ በጀመረበት ኮሎምቢያ ዩኒቨርሲቲ ፍልስጤምን ደግፈው ተቃውሞ የሚያሰሙ ሰላማዊ ሰልፈኞች ድንኳኖቹን እንዲያፈርሱ፣ አለበለዚያ እንደሚታገዱ ከዩኒቨርስቲው የተላለፈላቸውን ትዕዛዝ ጥሰው ተቃውማቸውን ቀጥለዋል። ሱኤዳ ፖላት በዩኒቨርስቲው የተማሪዎች አደራጅ ናት። ተማሪዎችና ደጋፊዎች ለመበተን በሚደረገው ሙከራ አይደናገጡም። ምንም የጣሱት ሕግ የለም። ይሄ እንቅስቃሴ ነው። እስከሚፈለገው ጊዜ ድረስ እዚህ ቦታ ላይ ይቀጥላሉ። ትልቅ ማህበረሰብ ነው ያለን፣ በጣም ጠንካራ ናቸው። በጉልበት እስኪያስነሱን ድረስም እንቆያለን። በዩናይትድ ስቴትስ የምዕራብ ግዛት ሲያትል ከተማ በሚገኘው ዋሽንግተን ዩኒቨርሲቲም በጋዛ የሚካሄደው ጦርነት እንዲያበቃና ዩኒቨርሲቲው ከእስራኤል ጋር ያለውን ትስስር እንዲያቋርጥ የሚጠይቅ አዲስ ሰላማዊ ሰልፍ ድንኳኖችን በመትከል ተጀምሯል። በዩኒቨርሲቲው ግቢ ውስጥ የተተከሉት ድንኳኖች አዳዲሶች ሲሆኑ ለተቃዋሚዎቹ ነጻ ሳንዱች ተከፋፍሏል። ሰልፈኞቹ በየ20 ደቂቃው ኢንቲፋዳ የተሰኘውን ፍልስጤማውያን በእስራኤል ላይ የሚያካሄዱትን አመፅ የሚደግፉ መፈክሮች የሚያሰሙ ሲሆን አንዳንዴም በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችን የሚያደርሱትን የየመን ሁቲ አማጽያንም ይደግፋሉ። ዩኒቨርስቲው ቀደም ብሎ ሰላማዊ ሰልፈኞቹ ድንኳኖቻቸውን በተከሉበት ዘኳድ በተሰኘው የዩኒቨርስቲው ግቢ አካባቢ ድንኳን መትከል አይፈቀድም የሚሉ ምልክቶችን አስቀምጦ ነበር። ማቲው ቻባውድ በዋሽንግተን ዩኒቨርሲቲ የሂሳብ ተማሪ ሲሆን ፕሮግሬሲቭ ከተሰኘው የተማሪዎች ማህበር ጋር በመሆን የተቃውሞ ሰልፎቹን ያስተባብራል። አንድ የሆነ እንጨት መቆሙ ከፍልስጤማውያን ጋር በአጋርነት ከመቆም አያግደንም። ለማንኛውም ነገር ተዘጋጅተናል። ነገር ግን በመጨረሻ እስር የሚከተል ከሆነ እኛ በመረጥነው ምክንያት አይደለም። ያ የዩኒቨርሲቲው አስተዳደር የዋሽንግተን ዩኒቨርሲቲ ፖሊስ አካልና የሲያትል ፖሊስ ምርጫ ነው የሚሆነው። ያንን አደጋ ለመጋፈጥ ዝግጁ ነኝ። አንዳንድ የዩኒቨርሲቲው መምህራን አስተዳደሩ ድንኳኖቹ እንዲተከሉ መፍቀድ አልነበረበትም ሲሉ ይከራከራሉ። ስቱዋርት ሪጅስ በዩኒቨርሲቲው የኮምፒውተር ሳይንስ መምህር ሲሆኑ የተቃውሞ ሰልፎ ፖሊስ ጣልቃ በሚገባበት ደረጃ ላይ እንደማይደርስ ተስፋ ያደርጋሉ። ዩኒቨርሲቲው ራሱ የራሳችንን ፖሊሲዎች እንዲጥሱ መፍቀዱ አሳስቦኛል። ይሄ ኮንፌዴሬት ባንዲራዎችን የሚያውለው በልቡና በአካባቢው የሚያልፉ ጥቁር ተማሪዎች ሊበሳጩ የሚችሉበት የነጮች ሕይወት ዋጋ አለው የሚሉ ሰዎች የተከሉት ድንኳን ቢሆን የሚፈቀድ አይመስለኝም። ስለዚህ በተመሳሳይ ሕግ አድላዊ አፈጻጸም እየተተገበረ ይመስለኛል። እስካሁን ያለው ሁኔታ ሰላም በመሆኑ ደስተኛ ነኝ። እንደዚሁ እንደሚቆይም ተስፋ አድርጋለሁ። ቻባውድ እንደሚለው ሰላማዊ ሰልፈኞቹ ጥያቄያቸው እስኪመለስ ድረስ ተቃውሟቸውን ማሰማት ይቀጥላሉ። በመጀመሪያ ደረጃ በፍልስጤም ደጋፊ ተማሪዎች፣ ሰራተኞችና መምህራን ላይ የሚደርሰው ጭቆና መቆም አለበት። ሁለተኛ፣ የዩኒቨርሲቲው ከእስራኤል ጋር ያለውን ትስስር ማቋረጥ አለበት። ሶስተኛው ደግሞ ከቦይንግ ጋር ያለው ግንኙነት መቋረጥ አለበት። የአውሮፕላን አምራቹ ኩባንያ በዋሽንግተን ግዛት ከሚገኙ ፋብሪካዎች ጋር በመሆን በቅርቡ ኢራን በእስራኤል ላይ የተኮሰችውን የባለስቲክ ሚሳይሎች በተሳካ ሁኔታ ያከሸፈውን ቀስት ሶስት የተሰኘ ጸረ ሚሳይል ለማምረት ከእስራኤል ጋር ተባብረዋል። የእስራኤል ደጋፊዎች በበኩላቸው ተቃዋሚዎቹ ለምን የሐማስንና በጋዛ የተቀመጡትን ታጋቾች ጉዳይ እንደማያነሱ ይጠይቃሉ። ቻባውድ ምላሽ አለው። ለታጋሽ ቤተሰቦች ትልቅ አዘን ይሰማኛል እዚህ ዩናይትድ ስቴትስ ሆኜ ግን ማድረግ የሚችለውን ማሰብ አለብኝ እና መንግስቴ ለእስራኤል ወታደራዊ እርዳታ በቢሊዮን የሚቆጠር ዶላር እየሰጠ መሆኑን አይቻለሁ። ለተኩስ አቁም ከሚደረገው ጥሪ ጎን ለጎን ተቃዋሚዎቹ የረጅም ጊዜ መፍትሄ ብለው የሚያቀርቧቸው ጥያቄዎች ይለያያሉ። አንዳንዶቹ ሁሉንም ዜጎች እኩል የሚያይ ዲሞክራሲያዊ መንግስት እንዲመሰረት ተስፋ ሲያደርጉ በተመሳሳይ ጊዜ ደግሞ የተቃውሞዎቹ አዘጋጆች የሚጠይቁትን የፍልስጤሞችን ከእስራኤል ነጻ መውጣት ያስተጋባሉ። ናታሻ ሞዝጎቪያ ከሲያትል ላደረሰችን ዘገባ፣ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ቆይታችን በዚሁ የዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ ነው። ከዩናይትድ ስቴትስ አንጋፋ የትምህርት ተቋማት መካከል አንዱ በሆነው ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ና የኢትዮጵያውያን ና የኤርትራውያን ተማሪዎች ማህበር ልዩ የባህል ና የትውውቅ መርሃ ግብር ሚያዚያ 13 2016 ዓ ም ማድረጉ የሚታወስ ነው። ሀብታሙ ስዩም ዝግጅቱን ተከታትሎታል። ባሳለፍነው ሳምንት መግብ አድጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነ ቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ አመታትን እንዲሻገር ሲሰራ ቆይተዋል። የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የሚወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከዓመት ዓመት እያደገ የመጣ ዝግጅት ነው። ዋናው ዓላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስለ አንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ ዓላማን ሰንቋል። የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቤሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች። ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። አስራ ሁለት ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን አስራ ስድስት የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን አንዳንዴ ደግሞ ሀሜትን እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው። በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ መውራት የለፉበትን የባህላዊ ውዝዋዜ ትይንት ካቀረቡት መካከል ኢድድያ ብራኪንስ እና ሮቤል አክሊሉ ይገኙበታል። ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው፣ ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞርጋምሪ ኮሌጅ ነበር፣ ሁለት ዓመቴ ነው የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው። ካምፓስ ውስጥ ነው የምኖረው፣ በጣም ከባድ ነው ሰውን ለመተዋወቅ። እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ አላማዎች አሉ ዛሬ ራሱ የምንሰራው ቢላድ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይሄን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት፣ ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ አመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲዬሽን ማለት ነው። በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ለተንበላይና የአፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸው እና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል። ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቆ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ መሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክ እና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል። ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማኅበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ትጋት በማያደናቅፍ መልኩ እንደሆነ ይናገራሉ ይህንን ማድረግ ግን ቀላል ስራ እንዳልሆነ የማኅበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንድ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጭ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በምወደው በዚህ መሰናዱ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል። በዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው። የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን አሁን ሁለት ሶስት ዓመት ሆኖታል። የኛ ኦርጋናይዜሽን ስታሎች ሆነ አሜሪካ ውስጥ ነው እና ከጀመረን ሁለት ሶስት ዓመት ሆኗል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግናቸው ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎች እና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም፣ እና ዲስቻርጅ ይደረጋሉ ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች፣ ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማን ታይም ደግሞ ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህፃናቶች እያወጣ ቤቱ ቤተሰቡ እራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ። በአጠቃላይ ከ ሃያ ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና የኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልደ ኢትዮጵያና የኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለምታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም። በሶስት ዓመት የሥራ አመራር ቦርድ የሥራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች እውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ውክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋገጥ ጋር ይያያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከማረጋገጥ የመነጨ ነው ተግዳሮቱ። ዩኒቨርሲቲ ኦፍ ሜሪላንድ ከመቶ ስልሳ ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማኅበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማኅበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አፍሪካ በፖለቲካ የውስጥ አዋቂዎችና ጠቋሚዎችን ከሌላ የሚሰጥ ተቋም መስርታለች። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። ማርታ ንጎዌ ውስጥ አዋቂ ጠቋሚ ናቸው። በስነ ልቦናም ቢሆን ታውቃላችሁ፣ ብዙ ጉዳት አለው። በእኔ ላይ ብቻ ሳይሆን በሴት ልጄ ላይም ጭምር ቤተሰቡም ጭምር ግን ደጋፊ አካል ስላለኝ እድለኛ ነኝ። ማርታ ወደ ስራቸው ለመመለስ በፍርድ ቤት የህግ ፍልሚያውን ሲቀጥሉ ደቡብ አፍሪካ ውስጥ ላሉ ውስጥ አዋቂ ጠቋሚዎች ድጋፍና ምክር የሚሰጠውን ዘ ዊስል ብሎር ሃውስ በሚል አዲስ የተቋቋመውን የሲቪል ማህበረሰብ ድርጅት ተቀላቀሉ። በየጊዜው መረጃ ሰጪዎች በጸረ ሙስና ትግሉ ከፍተኛውን ዋጋ ከፍለዋል። እንደ ኤሮፓ አቆጣጠር በ2021 የመንግስት ሰራተኛዋ ባቢታ ዲኦካራን በክልል የጤና ክፍል ውስጥ ሙስና መኖሩን ማጋለጣቸው ከታወቀ በኋላ ከቤታቸው ውጪ ተገድለዋል። የልዩ ምርመራ ጋዜጠኛዋ ጄፍ ዊክስ ለእሳቸው ግድያ ምክንያት የሆኑትን ሁኔታዎች ሲመረምር ወራትን አሳልፈዋል። ልጇን ትምህርት ቤት ካደረሰች በኋላ ወደ ቤቷ ተመልሳ ለመሄድ መንገድ ጀምራ ነበር። መኪናዋን ወደ አውራ ጎዳናው ለማንቀሳቀስ ዘጌት ስትል ሌላ ተሽከርካሪ ከጎኗ ብቅ አለ። ድንገት ሦስት ሰዎች መኪናዋ ላይ የጥይት ሩምታር ከፈከፉ። ከዚያ ውስጥ ዐሥራ ሁለት ጥይቶች አገኟት። ከዚያ ቆይቶ ከበርካታ ወራት በኋላ የተረዳ ነው ከመገደሏ በፊት ባሉት ሳምንታት ውስጥ ያልተለመዱ የክፍያ ስርዓቶች እንዳጋጠማትና ለአለቆቿ ሪፖርት ማድረጓን አላወቅንም ነበር። አስቸኳይ ምርመራ እንዲደረግና ክፍያው እንዲቆም ፈልጋ ነበር። ከመገደሏ ከቀናት በፊት ሳይቀር ላለቋ በሰደደችው መልእክት እነዚህ ሰዎች ገንዘባቸውን ካቆምንባቸው ሕይወታችን አደጋ ላይ ሊወድቅ ይችላል ብላለች። ያ መልእክት ትክክለኛ ግምት ነበር ማለት ይቻላል። ምክንያቱም የተገደለችው ሳምንት ባልሞላ ጊዜ ውስጥ ነበር። ሲንቲያ ሲንትምፔል በደቡብ አፍሪካ መንግስታዊ አየር መንገዶች ውስጥ ያለውን ሙስና ያጋለጡ ሌላዋ መረጃ አቀባይ ናቸው። ውስጥ አዋቂ ጠቋሚዎች በጸረ ሙስና ትግሉ ውስጥ መሰረታዊ አካል ናቸው ይላሉ። በእኔ አመለካከት ውስጥ አዋቂ ጠቋሚዎች ሙስናን በመዋጋት ረገድ በጣም አስፈላጊ ናቸው፤ ምክንያቱም በስራ ቦታቸው ላይ ስለሚፈጸሙ ማጭበርበሮችና ስለ ሙስና የሚያጋልጡና የመጀመሪያዎች ጠቋሚ እነሱ በ መሆናቸው እነሱን ሰለባ ከማድረግ ይልቅ በቁም ነገር ልንወስዳቸው ይገባል። የደቡብ አፍሪካ መንግስት የውስጥ አዋቂ ጠቋሚዎችን መጠበቅ አስፈላጊ መሆኑን አምኗል። አሁን ያለውን የውስጥ አዋቂ ጠቋሚዎች ህግ የብሔራዊ ጸረ ሙስና ስትራቴጂካዊ አካል አድርጎ ለመገምገም ወስኗል የብሔራዊ ጸረ ሙስና ስትራቴጂው አካል አድርጎ ለመገምገም ወስኗል። ዶክተር ኡልጄሳ ራዱሎቪች በጆሃንስበርግ ዩኒቨርሲቲ የውስጥ አዋቂ ጠቋሚዎችን ችግር ይመረምራሉ። የእነዚህን ጠቋሚዎች ጥበቃ አስመልክቶ የወጣውን ህግ የበለጠ የሚያጠናክሩ ለውጦች እንደሚያስፈልጉ ይናገራሉ። So I think what would be crucial would be to revise the legislation. ስለዚህ እኔ እንደሚመስለኝ የውስጥ አዋቂ ጠቋሚዎች ጥበቃ ለማስፋት ወሳኙ ነገር ህጉን መከለስ ነው። ጠቋሚዎችን የሚቀጡትን መልሶ የሚቀጣ ህግ ያስፈልጋል። ሁለተኛውና ወሳኝ የሚሆነው በመንግስትና በሲቪል ማህበረሰቡ መካከል ጠንካራ ግንኙነት መፍጠር ነው። ገለልተኛ የመንግስት ተቋም በዚህ ጉዳይ መፍትሄ መስጠት ይችላል። ውስጥ አዋቂ ጠቋሚዋ ማርታ ንጎዬ ኤት ኤንድ ዘ ደይ ኢት ኢዝ ኢምፖርታንት ፎር ውስል ብሎወርስ ሄዶ ሄዶ መጨረሻው ለውስጥ አዋቂ ጠቋሚዎች ለባለስልጣናት እውነቱን መናገር በጣም አስፈላጊ ነው። እውነት እዚህ ሀገር ለውጥ እንዲመጣ ከፈለግንና ለልጆቻችን አንድ አይነት ቅርስና የወደፊት አሻራ ለመተው ከፈለግን ሰዎች ወጥተው መናገር አለባቸው። በጸረ ሙስና ትግሉና ዲሞክራሲን በመጠበቅ ረገድ የውስጥ አዋቂ ጠቋሚዎች በዋጋ ሊተመን የማይችል ግብዓት ሆነው ቢቆዩም ያነጋገርናቸው ዘጋቢዎች ግን በጣም የሚያስፈልጋቸውን ድጋፍና ጥበቃ እያገኙ እንዳልሆነ ያምናሉ። ተመልካቾቻችን፣ የዕለቱ መሰናዶ ተጠናቋል። እናመሰግናለን።